የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። አንድነት አማረ በጋዜጠኝነት በልጆች ፕሮግራም አዘጋጅነት ከልጅነቷ ጀምሮ ሰርታለች። ብዙዎች ግን የሚያውቃት ከኢትዮጵስ የልጆች ቴሌቪዥን ፕሮግራምን ስታዘጋጅና በብዙ ኢትዮጵያውያን ህጻናት ፊት ላይ ደስታን ስትፈጥር ነው። አንድነት እንዴት ወደ ህጻናት ፕሮግራም ልትሳብ እንደቻለች እንዲህ ትነግረናለች። ያው ገና የሀይ ስኩል ተማሪ ያለው ነበረ ህጻናት ፕሮግራም ላይ መሳተፍ የጀመርኩት። ሲጀመሪያ ኢትዮጵያ ሬዲዮ የልጆች ዓለም የሚለው ፕሮግራም ላይ እሳተፍ ነበረ። ከዛ ዩኒቨርሲቲ ተገባው በኋላ እዛ የተለያዩ ጽሁፎችን አቀርባለው በድምፅ እሳተፋለው ከዛ ደግሞ ኢትዮጵያ ቴሌቪዥን የልጆች ፕሮግራም ማስታወቂያ ሲያወጣ፣ ኢትዮጵያ ቴሌቪዥን ደግሞ ተቀጠር የልጆች ፕሮግራም ላይ ማለት ነው። እዛም ረጅም ጊዜ ከናባባ ተስፋዬ ጋር ወደ አራት አመት አምስት አመት ያህል ሰርቻለው እና በተለይ ከልጅነትን ጊዜ ጀምሮ በተለይ የአንደኛ ደረጃ ተማሪ ያለውን ሰልፍ ላይ እየወጣሁ አልብላቸው ነበር። ለልጆች የተለያዩ ጽሁፎችን ጽፌ ከቤት እየመጣሁ ከመጽሐፍ ላይ ያነበርኩትን እና የጋዜጠኝ ዜማት ፍቅሩ የነበረ ከልጅነት ጀምሮ ነው። ከዛ በልጅነቱ ደግሞ ወዲያው ደግሞ የተሳብኩት ወደ ልጆች ፕሮግራም ነው እና ከዛ ረጅም ጊዜ ልጆች ፕሮግራም ደግሞ ከመስራት የተነሳ ደግሞ በጣም ከልጆች ጋር ማሳለፍ ለልጆች ፕሮግራም ማዘጋጀት፣ የበለጠ መስራት ደግሞ ፍላጎቱ እያደረብኝ መጣ። ከዛም እንግዲህ በግል በግል ቴሌቪዥን ጣቢያ እንዲሁም የመጀመሪያው የሆነውን የኢትዮጵያስ ፕሮግራም ከኔ ጋርም አንድ የስራ ባልደረባ አለን ሰአል መርሳ ይባላል። አብረን በጋራ ይኸው ወደ ዘጠነኛው አመቷ እያስጠጋች ነው ኢትዮጵስ ሳናቋረጥ እየሰራን እንገኛለን። በህጻናት ህይወት ላይ ሳትታክት ለአመታት በመስራቷ የዘንድሮ ሁለት ሺህ አስራ አንድ አመተ ምህረት የበጎ ሰው እጩና ልዩ ተሸላሚ ሆናለች። ስታሳለፍ ንፈልች በበጎ ሰው ሽልማት ላይ እጩ ሆኜ እቀርባለሁ። ያው ምክንያቱ ምንድን ነው? በእነዚህ በጎ ሰው ማለት በእነዚህ ፕሮግራምን ማቅረብ በጣም ፈታኝ በሆነበት በተለይ የልጆች ፕሮግራም ማዘጋጀት በጣም ፈታኝ በሆነበት ጊዜ ፕሮግራሙ ያው ረጅም ጊዜ በመስራቴ ነው እኔን የመረጡ። እኔ በቃ በህይወቴ የሚያስደስተኝ ስራ ከልጆች ጋር መስራት ነው። ጠዋት ከቤቴ ስወጣ እዛ እንደሚሄድ ሳት በጣም ደስ ይለኛል። ሰርቼ ስመጣ ነገም እንደማገኛቸው ሳት በጣም ደስ ይለኛል። ስለዚህ በምድር ላይ ደግሞ አይነት ነገር እንዲያ መስራት የሚያስደስት ነገር ያለ ትወክል ምንም አይነት እንስሳ አትወክልም፣ ግን የሴት ገጸ ባህሪ ያላት የኢትዮጵያን ሕጻናት ልትወክል ትችላለች ብለን ያሰብናት ልጆችን በመልካም ነገር ትቀርጻለች ብለን ያሰብናት አሻንጉሊት ናት። በነገራችን ላይ ኢትዮጵያ ውስጥ የሕጻናት ፕሮግራም ማዘጋጀት እጅግ በጣም ፈታኝ ነው። የመጀመሪያው ነገር የብሮድካስት ህጉ በሕጻናት ፕሮግራም ላይ ምንም ማስታወቂያ ማስኬድ አይቻልም የሚለው ነገር ፕሮግራሞች እንዲቀጥል አድርገው። ስለዚህ እኔ ያው ግን ደርኩች ከልጅነቴ ጀምሮ ፍላጎቴ ስላለኝ እና እኛ ሀገር ላይ ህጻናቶች እንደተተውም እየተሰማኝ ስለመጣ ከል እንዴ፣ ቢያንስኔ ለምንተዋለ እስኪ በፍላጎቴ ና መስራት በምችለው አቅም ለምን አልሰራም። ስራውን በጣም ነው የምወደው። በስራው በጣም ደስተኛ ነኝ። ስለዚህም ነው የቆየሁት። ስለዚህ መታገል ጀመርኩኝ። ኢትዮጵስ ፕሮግራም በኢቤስ ቴሌቪዥን ነው የምትተላለፈው። ኢቤስ ቴሌቪዥን ፕሮግራሙ እንዳይቋረጥ ከፍተኛውን አስተዋጽኦ አድርጓል። ምናልባት ኢቢኤስ ባይሆኑ ጣቢያው ልናቋርጥ እንችል ነበረ። ግን እንዳልኩ ሽኒ ሽልማት ልቀበል እንጂ ከበተጀርባዊ በጣም ሰዎች አሉ። እና ደግሞ ያው የበለጠ መስራት እንዳለብን የበለጠ ለልጆች ማሰብ እንዳለብን አጋጣሚ ተጠቅሜ ደግሞ ለልጆች መሰራት እንዳለበት መልእክት ማስተላለፍ እንዳለብኝ ተሰምቶኛል። በጣም ደስ ብሎኛል። አንድነት የኢትዮጵያ ልጆች ትኩረት ተነፍጓቸዋል። በዚህም የተነሳ መልካም ስብዕና የተላበሰ ተተኪ ትውልድ የማፍራት አደጋ ከፊታችን ተጋርጧል ትላለች። ልጆች እንደልባቸው እንዲያወሩ እንደሌላው ዓለም እንዲያወሩ አንፈቅድላቸው። በአዋቂ ፊት ማውራት እንደማይቻል ዝም እንዲሉ ወይም ደግሞ ትኩረት ፈተና አናውራቸውም። እና አንድን ልጅ ሰው አክባሪ አርገሽ ካልቀረጽሹ፣ አንድ ልጅ አገሩን ወዳድ አርገሽ ካልቀረጽሹ፣ አላማ ያለው የሆነ ነገር ሰርት የሆነ ቦታ የሚደርስ አርገሽ ከልጅነቱ ጀምሮ ካልቀረጽሹ አባባሉም አለኮ አንዴ አድጎ የተጣመመ ችግኝን ለማቃናት ምን ይሆናል? ይሰበራል። ስለዚህ ከአሁኑ ጀምሮ የሌላውን ሰው ነገር ማክበርን እነዚህን ነገሮች አሁን ነው ማስተማር ያለብን። አስተሳሰባቸው ላይ ነው በጣም መስራት ያለብን። ስታጠቃልልም አሁን አሁን እየተጀመሩ ያሉት የልጆች ፕሮግራሞች ምንም እንኳን ላሉት የህጻናት ቁጥር አነስተኛ ቢሆኑም ይበል የሚያስብል ጅምር ነው። ወደፊትም በህጻናት ዙሪያ የምንሰራ ድርጅቶች ጥምረትን ፈጥረን ተጠናክረን በህጻናት ዙሪያ ያሉ ፖሊሲዎችን ለማስቀየር መስራት እንችላለን ትላለች። And be off the